ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የኒው ሳውዝ ዌልስ ያስ ቫሊ ምክር ቤት አካባቢ ላይ ዳግም ገደብ ተጣለ። ቪክቶሪያ ውስጥ 473 ሰዎች በቫይረስ ተጠቁ። በኤምቲቪ የቪዲዮ ሙዚቃ አዳዲስ አቀንቃኞች አሸናፊ ሆኑ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው የኒው ሳውዝ ዌልስ ያስ ቫሊ ምክር ቤት አካባቢ የኮሮና ቫይረስ መከሰት ሳቢያ ዳግም ለሁለት ሳምንታት ገደቦች ተጥሏል። ከውሳኔ ላይ የተደረሰውም የቆሻሻ ውሃ ፍሳሽ ውስጥ ቫይረስ በመገኘቱ ምክንያት ነው። የያስ ቫሊ ምክር ቤት አካባቢን ከሴፕቴምበር 9 ጀምሮ የጎበኙ ወይም ነዋሪ የሆኑ ሰዎች ከነገ ሴፕቴምበር 14 እኩለ ሌሊት ጀምሮ ለ14 ቀናት ቤታቸው ውስጥ እንዲቆዩ ይሆናል። አካባቢው ከጣለበት ገደብ የወጣው ቅዳሜ ሴፕቴምበር 11 ነበር። ይህ በእንዲህ እንዳለም ኒው ሳውዝ ዌልስ በዛሬው እለት 1257 ሰዎች በቫይረስ ተጠቅተዋል። ሰባት ሰዎችም ሕይወታቸውን አጥተዋል። እንደ ራሴ ግላዲስ ብርጅክሊያን ሙሉ ክትባት የተከተቡ ሰዎች 80 ፐርሰንት ላይ ሲደርስ ምን መደረግ እንዳለበት ዕቅድ እየተነደፈ እንደሆነ ገልጠዋል። ይሁንና የተወሰኑ ሱቆች፣ የመስተንግዶ ስፍራዎች ወይም የአውሮፕላን ጉዞዎች ላይ ተጠቃሚ የሚሆኑት ሁለት ዙር ክትባቶችን የተከተቡ ሰዎች ብቻ እንደሚሆኑ ሲያመለክቱ፣ ሰዎች አዋኪውን ጉዳይ ሌሎች ያድርጉት ክትባቱን ሌሎች ከተቡ እኛ ሰማንያ ፐርሰንት ላይ ሲደርስ ብቅ እንላለን ብለው ዘና እንዲሉ አልሸም ይህ ትክክለኛ መልእክት አይደለም። ግልጽ መሆን እፈልጋለሁ። ካልተከተባችሁ የተከተቡ ሰዎች ቁጥር 80 ፐርሰንት ሲደርስ እነሱ የሚያገኙትን ወይም የሚያገኟቸውን ነጻነቶች አታገኙም ብለዋል። ቪክቶሪያ ውስጥ 473 ሰዎች በኮሮና ቫይረስ መያዛቸው በዛሬ ዕለት ተነግሯል። ለቫይረሱ መዛመት አብዛኛው ምንጭ የኮንስትራክሽን ሥራዎች የሚካሄዱባቸው ስፍራዎች መሆኑ ተመልክቷል። ይህንንም አስመልክቶ የቪክቶሪያ በጅሮን ቲም ፓለስ አብዛኛው የኮንስትራክሽን ኢንዱስትሪ ሥራቸውን በትክክለኛ መንገድ እየፈጸሙ እንደሆነና ከትክክለኛው ትግበራ ውጭም እየሄዱ ያሉት በይቅርታ እንደማይታለፉ አስታውቀዋለን። በሚቀጥለው ሳምንት ለኮንስትራክሽን ሠራተኞች በቀጥታ ሄደው ለመከተቢያ የሚሆኑ የክትባት ጣቢያዎች ፎርድ፣ ካምብልፊልድ፣ ሂድልበርግ፣ ሪፓት፣ ኤግል ስታዲየም ና ሜልተን የሚገኘው የቀድሞ ባኒንግ ተዘጋጅተዋል። በተጨማሪም በማናቸውም ቪክቶሪያ ውስጥ በሚገኙ የመንግሥት ክትባት መስጫዎች እስከ አርብ ሴፕቴምበር 17 ቀጠሮ በማስያዝ መከተብ እንደሚችሉም አማራጮች ተሰጥተዋል። የአውስትሬሊያ ካፒታል ቴሪተሪ ዋና ሚኒስትር አንድሩ ባር የኮሮና ቫይረስ ገደቦችን አለይ የሚሉ የንግድ ተቋማት የመዘጋት እርምጃ ሊገጥማቸው እንደሚችል አስጠነቀቁ። ይህንንም ያሉት ኤስቲ በዛሬው ዕለት 13 ሰዎች በኮሮና ቫይረስ የተያዙባት መሆኑ በተገለጠበት ወቅት ነው። አቶ ባ የኮሮና ቫይረስ ድንጋጌ ተግባራት ተቆጣጣሪ ቡድን እሁድ ሴፕቴምበር 12 ተሰማርቶ በነበረበት ወቅት ከ10 የንግድ ተቋማት ውስጥ ስምንቱ የሕዝብ ጤና ድንጋጌዎችን ፈጽመው እንዳልተገኙ ተናግረዋል። ይህም በመሆኑ በተደጋጋሚ በዚህ ጥፋት ላይ የተገኙ ንግዳቸውን እንደሚዘጋና መንግስት ማስጠንቀቂያዎችን ከመስጠት ያለፈ መሆኑንም አስታውቀዋል። ኩዊንስላንድ ውስጥ ከአንድ ትምህርት ቤት ጋር በተያያዘ በዛሬው ዕለት ሁለት ነዋሪዎቿ በቫይረስ የተያዙ ቢሆንም የቫይረሱን ተዛማችነት በቁጥጥር ስር መዋል እንደሚቻል ባለሥልጣናት በሙሉ እምነት ተናግረዋል። አርብ ሴፕቴምበር 10 ሰኒ ባንክ የሚገኘው ሴንት ቶማስ ሞር የ13 ዓመት ልጅ በቫይረስ በመጠቃቷ በሺዎች የሚቆጠሩ የቤተሰብ አባላት ወሸባ ገብተዋል። የክዊንስላንድ ዋና የጤና ኃላፊ ዶክተር ጃኔት ያንግ የክስተቱ አሳሳቢነት አነስተኛ እንደሆነም ተናግረዋል። ደቡብ አውስትሬሊያ ማናቸውም ዕድሜያቸው ከ12 እስከ 15 ያሉ ልጆች በመንግሥት የሚካሄዱ የተመረጡ ክሊኒኮች ዘንድ ምንም አይነት ቀጠሮ ሳያሲዙ እስከ ሴፕቴምበር መጨረሻ መከተብ እንደሚችሉ አስታወቀች። ወደ ክትባት ጣቢያዎች እንደደረሱ የሚጠበቅባቸው ከአስር የመከተባ ጣቢያዎች በአንዱ ተገኝተው የተማሪ መታወቂያቸውን ማሳየት ብቻ እንደሆነም እንደራሴ ስቲቨን ማርሻል ገልጸዋል። ይህ ማለትም በርካታ የደቡብ አውስትሬሊያ ነዋሪዎች ክትባት እንዲከተቡ ያስችላል ማለት ነው ብለዋል። በሌላም በኩል የፌዴራል ተቃዋሚ ቡድን የልጆች ኮቪድ-19 ክትባት ከሌሎች አገራት ጋር ሲነጻጸር ወደ ኋላ የቀረ ነው ሲል ትችቱን ሰነዘረ። ዕድሜያቸው ከ12 እስከ 15 ያሉ ልጆች ከዛሬ ሴፕቴምበር 13 ጀምሮ ፋይዘር ለመከተብ እንዲሁም ከሚቀጥለው ሳምንት ሰኞ ሴፕቴምበር 20 አንስቶ ሞደርና ክትባቶችን ለመከተብ ቀጠሮ ማስያዝ ይችላሉ። የልጆች ክትባት እስካሁን መዘግየትን አስመልክቶ የሌበር የጤና ቃል አቀባይ ማርክ ባትለር ሲናገሩ፣ ወላጆች ስኮት ሞሪሰንን ይህን ያህል ጊዜ ምን እንደወሰደባቸው መጠየቅ ይችላሉ። የዩናይትድ ስቴትስ እና ካናዳ ልጆች ባለፉት አራት ወራት ሲከተቡ ቆይተዋል። አውሮፓና እስራኤል ከሦስት ወራት በፊት መከተብ ጀምረዋል። እንደ ካናዳ ያለ አገር 7 ፐርሰንት ያህል ታዳጊ ወጣቶቻቸው ሲከተቡ እኛ ገና ዛሬ የምንጀምረው ለምንድን ነው ሲሉም ጠይቀዋል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳርን ኦክላንድ ለአንድ ተጨማሪ ሳምንት ጥብቅ በሆነ የኮሮና ቫይረስ ገደብ ስር እንደምትቆይ አስታወቁ። የኒውዚላንድ ትልቋ ከተማ እስከ ኦክቶበር 21 እኩለ ሌሊት ድረስ በገደብ ውስጥ ትቆያለች። ለገደቡ መራዘም ምክንያት የሆነው ኒውዚላንድ ውስጥ በቫይረስ የተያዙ 33 ሰዎች በሙሉ ነዋሪነታቸው ኦክላንድ በመሆኑ ምክንያት ነው። የሌበር የሕዝብ ተወካዮች ምክር ቤት አባል ጆ ፊትስግብን ሌበር የሚቀጥለውን አገር አቀፍ ምርጫ ለማሸነፍ በተገቢው አቅጣጫ እያመራ እንዳለና ምርጫውንም እንደሚያሸንፍ እምነት ያላቸው መሆኑን ገለጡ። አክለውም የ59 ዓመቱ ፊትስ ግበን ለ25 ዓመታት ይዘውት የነበረውን የኒው ሳውዝ ዌልስ የሃንተር ምክር ቤት መቀመጫ ይዞ ለመቀጠል በመጪው ምርጫ እንደማይወዳደሩ በዛሬው ዕለት ሴፕቴምበር 13 አስታውቀዋል። ራፐር ሊል ናስ ኤክስ እና የፖፕ ኮከቡ ጀስቲን ባይበር የኤምቲቪ ዓመታዊ የቪዲዮ ሙዚቃ ትዕይንት ሽልማት አሸናፊ ሆነዋል። ከአዲስ መጪዎችም ኦሊቪያ ሮድሪጎ እና የኬ ፖፕ ባንድ ቢቲኤስ አሸናፊ ሆነዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ74 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንባያ እናሰማለን። ፐርዝ ሃያማ ሆኖ ይውላል። ዝቅተኛ 7 ከፍተኛ 22 አድላይድ በከፊል ደመና ይሆናል። ዝቅተኛ 5 ከፍተኛ ስራ ሰባት። ሜልበርን በከፊል ደመናማ ይሆናል ዝቅተኛ 5 ከፍተኛ 15። ሆባርት በከፊል ደመናማ ይሆናል ዝቅተኛ 3 ከፍተኛ 14። ካምብራ በከፊል ደመናማ ይሆናል ዝቅተኛ 0 ከፍተኛ 12። ሲድኒ ያካፋል ዝቅተኛ 10 ከፍተኛ 17። ብሪስበን በአብዛኛው ፀሐማ ሆኖ ይውላል ዝቅተኛ 15 ከፍተኛ 25። ዳርዊን ብራ ይሆናል ዝቅተኛ 24 ከፍተኛ 34። አዲስ አበባ ያካፋል ዝቅተኛ 13 ከፍተኛ 20። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን የኒው ሳውዝ ዌልስ ያስ ቫሊ ምክር ቤት አካባቢ ላይ ዳግም ገደብ ተጣለ ቪክቶሪያ ውስጥ 473 ሰዎች በቫይረስ ተጠቁ በኤምቲቪ የቪዲዮ ሙዚቃ አዳዲስ አቀንቃኞች አሸናፊ ሆኑ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር የፕሮግራሙን